ጤናና አካባቢ፣ ዘመነ ስልጣናቸውን ከጀመሩበት ዕለት አንስቶ ያለወጡት ነገር የለም። የአየር ንብረት ለውጥ መቋቋም በሚለው ተተክቷል። የቤት ውስጥ ጥቃት ሰለባዎች የወንጀል ሰለባዎች ተብሏል። ለስደተኞች መብት የውጭ እርዳታ የብሔራዊ ደህንነት መከላከል እርዳታ በሚል ተለውጧል። የንጹህ ኃይል መዋለ ንዋይ ፍሰት የሃይል መዋለ ንዋይ ፍሰት ብቻ በሚል ተቀይሯል። የፕሬዚደንት ዶናልድ ትራምፕ አስተዳደር ከስያሜዎች አንስቶ ለውጦችን እያደረገ ነው። በዚህ አላበቁም። አነጋጋሪው ፕሬዚደንት የአሜሪካን የአካባቢ ጥበቃ ተቋም ስለ አየር ንብረት ለውጥ ያሰፈራቸውን መረጃዎች ከድረ ገጹ እንዲሰርዝ ትዕዛዝ የሰጡት ስልጣናቸውን በይፋ በተረከቡ በቀናት ውስጥ ነው። ዛሬም በአየር ንብረት ለውጥ ላይ ያላቸው አቋም እያነጋገረ ነው። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ ቡድን ሰባት በመባል የሚታወቁት በኢንዱስትሪ ያደጉት ምዕራባውያን ሀገራት ባሳለፍነው ሳምንት መጨረሻ ሁለት ቀናት በጣሊያኗ ሲሲሊ ደሴት ላይ ስብሰባቸውን አካሂደዋል በዚህ ጉባኤ ላይ ለመጀመሪያ ጊዜ ከተገኙት የቡድኑ አባል ሀገራት መሪዎች አንዱ ዶናልድ ትራምፕ ካቻዎቻቸው ጋር ከዚህ በፊት እንደተለመደው ባለ የመግባባት መንፈስ ስብሰባውን ማጠናቀቅ እንዳልቻሉ ነው የሚነገረው ለጥቂት ደቂቃ እንዴትነቱን ለመቃኘት አብረን እንቆይ። ለምርጫ ቅስቀሳ ከሚያደርጉበት ጊዜ አንስተው የአየር ንብረት ለውጥ አለ መባሉን እንደማያምኑ አልፈው ተርፈውም የዓለም ሙቀት ጨምሯል ስለሚባለው ምንም የተጨበጠ ነገር እንዳላዩ በይፋ ሲናገሩ ተደምጠዋል። በዚህም ምክንያት እወደዋለሁ ያሉትን የድንጋይ ከሰል ማምረቻ ኢንዱስትሪ ማስፋፋት፣ እንዲሁም የተዘጋውን መክፈት አሜሪካ የፈረመችውን የፓሪሱን ስምምነት መሰረዝና ተያያዥ እርምጃዎችን መቀልበስ በመጀመሪያዎቹ አንድ መቶ የስራ ቀናት የሚያከናውኗቸው ተግባራት መሆናቸውን ለደጋፊዎቻቸው እንዲህ በዝርዝር ቃል ገብተው ነበር። ባራክ ኦባማ መጥፎ እንደመሆናቸው፣ ሂላሪ ክሊንተን ደግሞ የባሱ ይሆናሉ። ከዚህ በፊት ከነበረው በባሰ በአሜሪካውያን ሰራተኞችና በአሜሪካን የኃይል ዘርፍ ላይ የተከፈተውን ጦርነት ያባብሱታል። የአሜሪካን የአካባቢ ጥበቃ ተቋምም እያንዳንዱን የህይወታችንና የኃይል ምንጭ መስክ እንዲቆጣጠረው ያደርጋሉ። በመቶ ቀናት ውስጥ ተግባራዊ የማደርገው እቅድ የሚከተለው ነው። በኦባማ አስተዳደራዊ ውሳኔ የተዘጉ ስራዎችን መልሰን እናያቸዋለን። የአየር ንብረት ተግባራዊ ቅድን ጨምሮ የአሜሪካንን ሚናም ሙሉ እንፈትሻለን። የድንጋይ ከሰሉን ዘርፍ እንታደገዋለን። እመኑ፣ እንታደገዋለን። እነሱን ሰዎች እወዳቸዋለሁ፣ ግሩም ሰዎች ናቸው። የፓሪሱን የአየር ንብረት ውል ስምምነት እንሰርዛለን። የዓለም የሙቀት መጨመር መርሃ ግብር የሚከፈለውን የዩናይትድ ስቴትስ የግብር ከፋዮች ዶላር በሙሉ እናስቆማለን። አሁን ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚደንት ናቸው፣ ያሉትንም በተግባር ማድረግ ጀምረዋል። ይህ አቋማቸው በሀገራቸው ብቻ ሳይሆን በመላው ዓለም ዓይን ውስጥ ከቷቸዋል። እሳቸው ግን ለዚህ ቁብ አልነበራቸውም የላቸውምም። በእርግጥ በርቀት ሲናገሩት የከረሙትን በቡድን ሰባት ሀገራት ጉባኤ ላይ ጉዳዩን ደግፈው መፍትሄ እንዲወሰድ ፓሪስ ላይ በጎርጎሮሳዊ 2015 ዓ ም ተስማምተው ኋላም በየግላቸው ውል ለመግባት በወሰኑት በስድስቱ የሀያላን መንግስታት መሪዎች ፊት እንደ ዘበት ደገሙት። ከባህር ማዶ ሆኖ በመገናኛው ስልት አማካኝነት ያስተጋቡት የነበረው አቋማቸውን በክብ ጠረጴዛ ከአቻዎቻቸው ጋር ተገናኝተው በመነጋገር ይለውጡት ይሆናል የሚል ተስፋ ቢጤ ያላቸውም አሁን ከባለፈው ሳምንት አርብና ቅዳሜው የጣሊያኗ ደሴት ሲሲሊ የቡድን ሰባት ጉባኤ በኋላ እርማቸውን ያወጡ መስለዋል። እርግጥ ነው፣ የፓሪሱን ስምምነት በቀድሞው የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ዘመነ ስልጣን ሀገሪቱ ተቀብላለች። መቀበሏ ለአካባቢ ተፈጥሮ የሚቆረቆሩትን ወገኖች ሁሉ በወቅቱም ጮቤ ያስረግጧል። ከሌላ ፕላኔት የመጡ የሚመስሉት የትራምፕ አቋም ግን ያንን ዘመነ ፍስሀ ብዙም አላሰነበተውም። እንደውም የድላቸው ዜና ሲሰማ ማራካሽ፣ ሞሮኮ ላይ ይካሄድ የነበረው የዚህ አመቱ የተባበሩ መንግስታት ድርጅት አለም አቀፍ የአየር ንብረት ለውጥ ተመልካች ጉባኤ መደናበር ታይቶበታል። ከሰሞኑም የታየው የዚሁ ተመሳሳይ ነው። በቡድን ሰባት ጉባኤ ላይ ከተገኙት መካከል የጀርመኗ መራሂተ መንግስት አንጌላ ሜርክል የአየር ንብረት ለውጥን አስመልክቶ በጉባኤው ላይ የተደረገው ውይይት እንዳላስደሰታቸው፣ ስብሰባው ከተካሄደባት ከታኦሚና ቅዳሜ ዕለት በይፋን የተናገሩት የአየር ንብረትን በሚመለከተው ርዕሰ ጉዳይ ላይ የተደረገው ውይይት በጣም አስደሳች እንዳልነበረ አለመናገሩ አስቸጋሪ ነው የሚሆነው። እዚህ ጋር አንድ ሁኔታ አለ። ስድስት ወይም የአውሮጳ ሕብረትን በዚያ ላይ ከወሰድን ሰባት እንሆናለን። ይህ ማለት ከዩናይትድ ስቴትስ በኩል በፓሪሱ ስምምነት መቀጠል ያለ መቀጠሏ ጉዳይ እስካሁን ግልጽ የተደረገ አቋም አልታየም። ከቡድን ሰባቱ ስብሰባ በኋላ ፕሬዚደንት ትራምፕ ይህን ጉዳይ አስመልክተው በትዊተር ላይ ባሰፈሩት መልእክታቸው የፓሪስን ስምምነት በተመለከተ በሚቀጥለው ሳምንት የመጨረሻ ውሳኔን አደርጋለሁ ሲሉ አስፍረዋል። የመከላከያ ሚኒስትራቸው ጄምስ ማቲስ እሁድ ዕለት በሲቢኤስ ቴሌቪዥን ለአየር በበቃው ቃለ መጠይቃቸው ላይ የአየር ንብረት ለውጥን አስመልክቶ የትራምፕ አስተዳደር ያለውን አቋም ሲጠየቁ፣ ምንም እንኳን ይሄ በቀጥታ የተሳቸውን የስራ ኃላፊነት የሚመለከት እንዳልሆነ ቢጠቁሙም አስተያየታቸውን ግን እንዲሰተው ነበር። እንደሚታወቀው ይህን በተመለከተ የተሻለ መመሪያ እንዲኖር ውይይት እየተካሄደ ነው። የአየር ንብረት ለውጥን በሚመለከት የተወሰነው ውይይትም ብራስልስ ላይ ተደርጓል። ፕሬዚደንቱም ቢሆኑ ግልጽ ነበሩ። ሌሎች አቻዎቻቸውና ሌሎች አገራት ከዚያ አቋም ላይ የደረሱት ለምንድን ነው የሚለውን ለማወቅም ጉጉት አላቸው። እናም ፕሬዚደንቱ የስምምነቱን አዎንታዊና አሉታዊ ገጽታዎች ከተረዱ በኋላ ፕሬዚደንቱ ፍጹም ግልጽ እንደሚሆኑ እኔ እርግጠኛ ነኝ። እርግጥ፣ እውነቱን ለመናገር ይህ በእኔ የስልጣን ደረጃ ላይ ያለ ጉዳይ አይደለም። ነገር ግን በመከላከያው ዘርፍ በሞቃት የአየር ጠባይ ውስጥ እንደምንሰራ ግልጽ ነው። መሬት እናታችን ናት ሌላ መተኪያ ልናገኝላት አንችልም እንዲህ እያሉ በአደባባይ የዘመሩት የፕሬዚደንት ትራምፕ አዲስ መመሪያ በቀድሞ ፕሬዚደንት ባራክ ኦባማ አስተዳደር ለአካባቢው ነዋሪዎችና ለተፈጥሮ ስጋት መሆኑን ከግምት በማስገባት የተዘጉ የነዳጅ ማውጫና የድንጋይ ከሰል ማምረቻ አካባቢዎች መከፈታቸውን ተቃውመው ካፒቶል ሂል ድረስ የተጓዙት የኮሎራዶ ነዋሪዎች ናቸው። እነዚህን ሰልፈኞች ያስተባበራቸው የ16 ዓመቱ ሹተስካት ማርቲነስ ለእናት መሬት ጥንቃቄ እንዲደረግ በሚያደርገው ቅስቀሳ የብዙዎችን ትኩረት መሳብ ተሳክቶለታል። ለምናምንበት ነገር መታገል ትልቅ ነገር ነው። ይህ ታላቅ ሰልፍ ነው። ሰዎች ኃይል አላቸው። ቀጣይ አራት የትራምፕ የሥልጣን ዓመታት ምን ሊመስሉ እንደሚችሉ መገመት ነው። ሰዎች መንግስታችን ለሚያደርጋቸው እንቅስቃሴዎች ከእንግዲህ አብረው አይቆሙም። በኮሎራዶ ሮኪ ተራራዎች ላይ እምቅ ሀብት አለ። የነዳጅ ዘይትና የጋስ ክምችት። የትራምፕ አስተዳደር በሰጠው የይለፍ ፈቃድ ምክንያትም ይህን ለማውጣት ታዲያ መሬቱን በድማሚት እየፈነቀሉ እንቅስቃሴው ተጀምሯል ይህ ነው እነ ማርቲነስን አስቆጥቶ አደባባይ ያስወጣቸው። ስራቸውን ማከናወን አልተሳካላቸው። የሰዎችን ጤና የመጠበቅ ኃላፊነታቸውን አልተወጡም። ከከርሰ ምድር ሀብቱን ሊያወጡ የሚንቀሳቀሱትን ኩባንያዎች በየሰው ቤት ጓሮ፣ በትምህርት ቤቶችና በሀኪም ቤቶች አካባቢ የቁፋረውን ስራ እንዲያከናውኑ ፈቅደዋል። ይህም የቅሬተ አጽም ውጤት የሆነው ነዳጅ የኮሎራዶ ነዋሪዎችን ጤና በሚያቃውስ መልኩ እየቆፈሩ እንዲያወጡ ፈቅደዋል። እኛም እዚህ የምንገኘው ይህ አይሆንም ለማለት ነው። ለተፈጥሮ ተገቢው ክብካቤ ካልተደረገ ውጤቱ አደገኛ ሊሆን እንደሚችል ከትንሽነቱ እየሰማ ያደገው ወጣት ከኋላው በርካቶችን አስከትሎ የሀገሪቱ መንግስት መናገሻ ድረስ በመሄድ ድምፁን ማሰማቱ የብዙዎችን ፍላጎት የገለጸ ነው ቢባልለትም ፕሬዚደንቱ ምን ያህል ትኩረት ሰጠውት ይሆን የሚለው ግን ከጥያቄ የሚያልፍ አይደለም። እሳቸው ለምርጫ ቅስቀሳቸው ያሰሙት ንግግር መቀስቀሻ ብቻ ሆኖ እንደማይቀር የተከለከሉትን ሲፈቅዱ አሳይተዋል። በቡድን ሰባቱ ጉባኤም በተለይ ከመሰሎቻቸው የምዕራቡ ዓለም መንግስታት መሪዎች ጠንከር ያለ ክርክር ከገጠማቸው በኋላ ምን ያህል በአቋማቸው ወደፊት ይገፉበታል የሚለውን የሚመልሰው በመጪው ሳምንት ይፋ አድርገዋለሁ ያሉት ውሳኔያቸው ነው የሚሆነው። እንዲያም ሆኖ ትራምፕ በምርጫ ቅስቀሳቸው ወቅት እንደዛቱት እያንዳንዱ ሀገር በፈቃደኝነት ወደ ከባቢ አየር የሚለቀውን ሙቀት አማቂ ጋዝ መጠን የመቀነስ ውሳኔ የሚያጥፉ ከሆነ አሜሪካ ከስምምነቱ ለመገለል ሶስት ዓመታት መጠበቅ ይኖርባታል። ጉዳዩን በቅርበት የሚከታተሉት ተንታኞች ይህ ጊዜ በዩናይትድ ስቴትስ ምርጫ የሚካሄድበትን ወቅት ያደርሰዋል የሚል እምነት አላቸው። እናም በዚህ ምርጫ ትራምፕ ዳግም መመረጥ ከተሳካላቸው ብቻ ይሆናል በአቋማቸው ከጸኑ ያሉትን ተግባራዊ ማድረጉ የሚሳካላቸው። በተቃራኒው ደግሞ ከዚህም ሌላ አማራጭ እንዳለ ያሳስባሉ። ትራምፕ ሀገራቸው በፓሪሱ ውል ጸንታ እንደምትቆይ ያረጋግጡና ያንን እውን የሚያደርጉ እርምጃዎችን ግን ላይወስዱ ይችላሉ። ያም ሆነ ይህ ምዕራባውያን አቻዎቻቸው በጀመሩት መንገድ መቀጠላቸው እንደማያጠራጥር እያሳወቁ ነው። አድማጮች ለለቱ ያልነውን በዚያው አጠናቀቅን። አስተያየት ጥቆማችሁን ላኩልን። ሸዋ እየለገሰ ነኝ። ሰላም ሁኑ።